ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልኝ አድማጮቻችን፣ እንደምንውላችሁ አምሽታችኋል። ንጉሡ ታምሬ እያቀነባበረ ያለውን ፕሮግራም ይዤ እስከ ምሽቱ አንድ ተኩል የማስተናግዳችሁ አዲሱ አበበነኝ ዛሬ፣ አርብ የካቲት 6 2007 ዓ ም ነው። የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ኤርትራን አስመልክቶ ለፓርላማቸው ባቀረቡት ሪፖርት ላይ የተዘጋጀ ውይይት የመጨረሻ ክፍል፣ ድንበር የለሽ የጋዜጠኞች ቡድን ያወጣው የፕሬስ ነጻነት ዘገባ፣ የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ለአፍሪካ ደህንነት ያለውን ድርሻ የሚመለከትና ፕሬዝዳንት ባራክ ኦባማ ኦይቦላን በመዋጋት ረገድ የዩናይትድ ስቴትስ ወታደሮችን ሚና ያወሱበት ዘገባ ይቀርባሉ በምሽቱ ፕሮግራማችን። መልካም ምሽት። ዜና ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የላይቤሪያ ባለስልጣናት የሀገሪቱ ትምህርት ቤቶች መከፈት ለሶስተኛ ጊዜ ሊዘገይ ነው እንደሚሉት ዘገባዎች ሳይሆን ትምህርት ቤቶቹ የፊታችን ሰኞ ይከፈታሉ ሲሉ አስታወቁ። ትምህርት ቤቶቹ በኢቦላ ወረርሽኝ ምክንያት እንደ ኤሮፓውያን አቆጣጠር ካለፈው ዓመት ሐምሌ ወር ጀምረው ተዘግተው መክረማቸው ይታወሳል። መጀመሪያ ላይ የሀገሪቱ መንግስት የካቲት ሁለት ቀን የዛሬ አስራ አምስት ቀን መሆኑ ነው ይከፈታሉ ብሎ ነበረ ነገር ግን ቤተሰቦች ልጆቻቸውን ለማስመዝገብ ጊዜ እንዲያገኙ በሚል አዘግይቶታል። የትምህርት ሚኒስቴሩን በዋቢነት የጠቀሱ ዘገባዎች ናቸው ለሶስተኛ ጊዜ ዘግይቶ ወደ መጋቢት ወር ሊዛወር ነው የሚል ዘገባ ያወጡት። ምክትል የትምህርት ሚኒስትሯ ይህንን ዘገባ አስተባብለዋል። የናይጄሪያው ቦኮ ሀራም ተዋጊዎች ዛሬ ማለዳ ቻድ ውስጥ ጥቃት አድርሰው ቢያንስ አስር ሰው መግደላቸው ተሰማ። ቦኮ ሀራም ክልላዊ ጥቃት በከፈተበት በቦኮ ሀራም ላይ ክልላዊ ጥቃት በከፈተበት ዘመቻ ውስጥ እየተሳተፈችው እየተሳተፈች ባለችው ቻድ ውስጥ ይህ ቡድን ጥቃት ሲያደርስ የመጀመሪያው ነው። እማኞች እንዳሉት አጥቂዎቹ በሶስት የሞተር ጀልባዎች ሆነው ንጋት ላይ የቻድ ሐይቅን አቋርጠው ገብተው ጥቃት አድርሰዋል። አንዱን መንደር በከፊል አቃጥለዋል ብለዋል። የመንደሩን ባህላዊ የአለቃም ከገደሉ በኋላ የቻድ ወታደሮች ደርሰው ያባረሯቸው መሆኑን እማኞቹ ገልጸዋል። ትናንት ሐሙስ፣ የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ በፓርላማው አመታዊ የሀገሪቱ ሁኔታ ንግግራቸውን ሊያደርጉ ሲሉ ተቃዋሚ የምክር ቤት አባላት አውከዋቸው እንደ ተበጠበጠ ተነገረ። የጸጥታ ኃይሎች ገብተው የተቃዋሚው የምጣኔ ሀብት ነጻነት ተዋጊዎች ፓርቲ አባላት መሪውን ጁልየስ ማሌማን ጨምሮ በኃይል አስወጥተዋቸዋል። ጁልየስ ማሌማ ፕሬዚደንቱ ሲናገሩ አቋርጠዋቸው የግል ቤቶን ለማሳደስ የወጣውን ከሀያ ሚሊዮን በላይ የሕዝብ ገንዘብ አይመልሱም እንዴ ብለዋቸዋል። የማሌማ ፓርቲ ሰዎች ከፓርላማው እንዲወጡ መደረጉን በመቃወም ታዲያ የዋናው ተቃዋሚ የዲሞክራሲያዊ ህብረት አባላትም ስብሰባውን እየረገጡ መውጣታቸው ተሰምቷል። ከዚያም ፕሬዝደንቱ በራሳቸው ኤኤንሲ ፓርቲ አባላት እየተጨበጨበላቸው ሀገሪቱ ከአፓርታይዱ አገዛዝ ወዲህ ያስመዘገበቻቸውን ስኬቶች የዘረዘሩበትን ንግግር አሰምተዋል። አጨቃጫቂ የሆነው ጉዳይ ፕሬዝደንቱ በመኖሪያ ቤታቸው እደሳ፣ የከብት ማርቢያ ግቢና የፊልም ቤትን በመሳሰለው ያለ አግባብ የመንግስት ሀብት ወጥቷል ብሎ ባለፈው አመት ነጻ መርማሪ አካል ያቀረበውን ሪፖርት አልቀበል ማለታቸው ነው። አላግባብ የወጣውን ገንዘብ ይመልሱ ያላቸው ቢሆንም ዙማ ጥፋት የለብኝም፣ እደሳው የተካሄደው የመንግስት የጸጥታ አካል እየተቆጣጠረው ነው የተቆጣጠረው ነው በማለት መሟገታቸው ይታወሳል። ብጥብጡን የሚያስቆም የተኩስ አቁም ስምምነት የተደረሰ ቢሆንም በትናንትናው እለት ብቻ ምስራቅ ዩክሬን ውስጥ አስራ አንድ ወታደሮች ተገለዋል፣ ወደ ሰባ የሚደርሱ ቆስለዋል ሲሉ የዩክሬን ወታደራዊ ባለስልጣናት አስታወቁ። ትናንት የተደረሰው የተኩስ አቁም ስምምነት ገና ተግባራዊ አልሆነም። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ተጨማሪ ዜና በሦስት ሰዓቱ መደበኛ ቅንብራችን ወይም ፕሮግራማችን ላይ ቀርባል። አሁን ወደ መጀመሪያው ቅንብር ልውሰዳችሁ። ባለፈው የአውሮፓውያኑ ዓመት 2014 ዓም የፕሬስ ነጻነት በዓለም ዙሪያ ጥናት ካካሄደባቸው አገሮች ሁለት ሦስተኛ በሚሆኑት ውስጥ መዳከሙን ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት አዲስ ያወጣው ሪፖርት አመልክቷል። ብዙ ጋዜጠኞች መገደላቸውንና መታሰራቸውንም ሪፖርቱ ይገልጣል። ለፕሬስ ነጻነት መዳከም በአብዛኛው ምክንያቶቹ ደግሞ ጦርነቶችና እስላማዊ መንግስት ነኝ የሚለው ቡድን መሆናቸውንም የድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ሪፖርት ይዘረዝራል። የአሜሪካ ድምፅ ዘጋቢ ቪክቶሪያ ማቺ ከዚሁ ከዋሽንግተን ተከታዩን ዘገባ አቅርባለች። ሰለሞን ክፍሌ ነው የሚያነባው። ጋዜጠኞች ኢራቅ ውስጥ በመገደላቸው ዩናይትድ ስቴትስ ውስጥ በመታሰራቸውና መረጃን ለመቆጣጠር በሚፈልጉ መንግስታት የጥቃት ኢላማ በመደረጋቸው ምክንያት እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም በሁሉም አህጉራት የሚገኙ የመገናኛ ብዙሀን ሠራተኞች ላይ ስጋቱ ጨምሮ ታይቷል። የሪፖርተርስ ዊዛውት ቦርደርስ ማለትም ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት የዩናይትድ ስቴትስ ዲሬክተር ዴልፊን አልጋንድ ለአሜሪካ ድምፅ ሲናገሩ በ2014 በየስፍራው ደም መፋሰሱ በመጨመሩ ይህን መሰሉ አሉታዊ ስታቲስቲክስ እንደሚመጣ ቀድሞውኑ ተገንዝቤያለሁ ብለዋል። 2014 has been marked by an extreme level of violence with 66 ጋዜጠኞች የተገደሉበት የውከቱ ደረጃ በከፍተኛነቱ የተመዘገበበት አመት ሆኖ አልፏል። በኢራቅ፣ በሶሪያ፣ በሊቢያና ዩክሬን ቁጥራቸው የበዛ ጋዜጠኞች ታግተዋል። በዓመቱ መጨረሻ ላይ በትንሹ አርባ ጋዜጠኞች እንደተጠለፉ ነበር። እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ.ም ወዲህ በጋዜጠኞች ላይ የሚደርስ ጥቃት ስምንት በመቶ ጨምሮ ታይቷል። ይህም ጥናቱ ከተካሄደባቸው መቶ ሰማኒያ ሀገሮች አብዛኞቹን የጎዳ ነው። ፊንላንድ ለአምስተኛ ዓመት በተከታታይ የፕሬስ ነፃነቶችን በማክበር ከፍተኛውን ማርክ ስታገኝ የአውሮፓና ቦልካን ሀገሮችን ጠቅማለች። በአጠቃላይ በአካባቢው ሀገሮች የፕሬስ ነጻነት ከብሬታ ግን አሽቆልቁሏል። የመካከለኛው ምስራቅና ሰሜን አፍሪካ በደረጃው ግርጌ ላይ ተቀምጠዋል። በኢራቅ በሶሪያና በዩክሬን እየተካሄዱ ያሉ ሁከቶች ብዙ ውድመቶችን አድርሰዋል። እንደ እስላማዊ መንግስትና ቦኮ ሀራም ያሉ አማጺ ቡድኖች በጋዜጠኞች ላይ ለሚያደርሱት ጥቃት ሃይማኖትን በምክንያትነት ይጠቀማሉ። ዩናይትድ ስቴትስም በፕሬስ ነጻነት ማክበር ደረጃዋ በሦስት ነጥብ ወርዶ 49ኛ ቦታ ላይ ትገኛለች። የድንበር የለሽ ጋዜጠኞች የዩናይትድ ስቴትስ ዲሬክተር ዴልፊን አግላን እንደሚገልጹት አሜሪካ ደረጃዋ የወረደበት ምክንያት በከፊል በማዕከላዊ ግዛት በሚዙሪ በፖሊስ የተፈጸመውን ግድያ የዜና ሽፋን ለመስጠት የተሰማሩ ጋዜጠኞችን በማሰሯ ነው። ግድያው ለሳምንታት የዘለቀ የተቃውሞ ሰልፍ ማስከተሉ አይዘነጋም። በዚሁ 2014 ዓመት በደረጃው ሰንጠረዥ ወለል ላይ የምትታየው ኢራን ናት። ይህች አገር የመጀመሪያው የፕሬስ ነጻነት ሪፖርት እንደ አውሮፓውያን ዘመን አቆጣጠር በ202 ዓ ም ከወጣበት ጊዜ ጀምሮ ያለማቋረጥ ደረጃዋ ከመጨረሻዎቹ ሀገር ጋር ነው። በዚያ አሁንም አሜሪካዊውን ጋዜጠኛ ጄሰን ሬዛንን ጨምሮ ብዛት ያላቸው የመገናኛ ብዙሀን ሠራተኞች እንደ ታሰሩ ናቸው። በቴህራን የዋሽንግተን ፖስት ጋዜጣ ዋና ኃላፊው ጄሰን ሬዛን ካለፈው ነሐሴ ወር ጀምሮ ምንም አይነት ክስ ሳይመሠረትበት እንደ ታሰረ ይገኛል። ወንድምየው አሊ ከአልጋንድ ጎን ሆኖ የኢራን ባለስልጣናት ጋዜጠኛውን እንዲፈቱ ተማጽኗል። ይሄ ስህተት መሆኑ ግልጽ ነው። ባለመግባባት የተፈጸመ ድርጊት ነው። ጄሰን አንዳችም የፈጸመው ስህተት የለም። ከዩናይትድ ስቴትስ መንግስት ጋር ግንኙነት የለውም። እየተካሄዱ ካሉ ሌሎች እንቅስቃሴዎችም ጋር አይተዋወቅም። እናም በእውነቱ ሊለቀቅ ይገባል። ዛሬም ከሌሎች እስረኞች ተለይቶ ለብቻው የሚጠበቀው የሬዛን መጻኢ እድል ግልጽ አይደለም። አዲሱ ዓመት ስድስተኛ ሳምንቱን የያዘ ሲሆን ዴልፊን አልጋንድ በ2015ም መልካም ሁኔታ ይፈጠራል የሚል እምነት የላቸውም። ኢ ሆፕ በ2015 አንዳንድ መሻሻሎች ይኖራሉ ብዬ ተስፋ አደርጋለሁ። ነገር ግን ባለፈው ወር መግቢያ ላይ በሻርሊ ኤብዶ ጋዜጠኞች ላይ ጥቃት ከመድረሱ አኳያ በመላው ዓለም የሚገኙ የመገናኛ ብዙኃን ሰራተኞች ዓመቱን የጀመሩት በአስደንጋጭ ክስተት ነው ማለት ይችላል። ቀጣዩ ዘገባ ወደ ኢትዮጵያ ይወስደናል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም በአፍሪካ አህጉር የሚታዩ የጸጥታ ችግሮችን ለመፍታት እየሠራ መሆኑን አንድ ወታደራዊ አዛዥ ገልጠዋል። የዩናይትድ ስቴትስ ብሔራዊ ጥቅምን ብቻ ለማስጠበቅ እንዳልቆመ ተጠቃሽ ምክንያቶች እንዳሉ ባለስልጣኑ አስረድተዋል። በተለይ በምዕራብ አፍሪካ የቦኮ ሃራምን ታጣቂዎች ለመዋጋት የአፍሪካ ህብረት ያወጣውን ጥረት አፍሪኮም እንደሚያግዝ ገልጠዋል። የወታደራዊ እዙን አሰራር ስቱትጋርት ጀርመን በሚገኘው ዋና ጽህፈት ቤቱ በመከታተል ላይ ያለው የአዲስ አበባ ዘጋቢያችን እስክንድር ፍሬው ቀጣዩን ልኮልናል። ዩናይትድ ስቴትስ የአፍሪካ እዝ በአጭሩ አፍሪኮም ተብሎ የሚጠራው ማለት ነው። መቀመጫው እዚህ ጀርመን ሽቱትጋርት ውስጥ ነው። ራሱን ችሎ እንደ አንድ እዝ ከተቋቋመ ስምንት ዓመት ሆኖታል። በ2006 ታሰበ፣ በ2007 ተቋቋመ፣ በ2008 ስራ ጀመረ። መቀመጫው ጀርመን ቢሆንም ስራው ከአፍሪካ ጋር የተያያዘ በመሆኑ መቀመጫቸውን አፍሪካ ላደረጉ ጋዜጠኞች የተዘጋጀ የጉብኝት ፕሮግራም ሰሞኑን ሲካሄድ ቆይቷል። የአፍሪኮም ወታደራዊ እርምጃዎች ምክትል አዛዥ የሰጡት መግለጫም የዚህ ፕሮግራም አካል ነበር። ምክትል አዛዡ ሊውተናንት ጀነራል ስቲቨን ሃመር አፍሪኮም የትብብር ፕሮግራም መሆኑን ገልጸዋል። ተሳትፎ የሚያደርገው ለአሜሪካ ጥቅም ብቻ ነው የሚለውን የአንዳንድ ወገኖች አስተያየትም ተከላክለዋል። በዩጋንዳ የሚንቀሳቀሰውን የጌታ ተፋላሚ ኃይል ወይም ኤልአርኤ ለማጥፋት የሀገሪቱ መንግስት እያካሄደ ያለውን ጥረት እየደገፉ መሆኑን በምሳሌነት ጠቅሰዋል። በምሳሌነት የማቀርበው ጆሴፍ ኮኒ የሚመራውን ሎርድስ ሬዚስተንስ አርሚ ኤልአርኤ ነው። ጆሴፍ ኮኒ በዩናይትድ ስቴትስ ላይ የሚፈጸም ጥቃት የሚያስተባብርበት ምንም ነገር የለም። እርሱና ኤልአርኤ ላለፉት ዓመታት በአፍሪካ ጥቃትን ያስከተሉ ተጽዕኖዎችን ፈጥረዋል። እናም የአሜሪካ አመራር፣ አስተዳደር እና የኮንግረሱን ትኩረት ሳበ። ባለፉት ዓመታትም ከዩጋንዳ እና ከሌሎች አገሮች ጋር ለመሥራት ወታደሮችን ልከናል። በመቶ ሚሊዮኖች የሚቆጠር ዶላር በዚያ ጥረት ላይ አፍስሰናል። አሁን ኤላሬ ተሸንፏል ብለን እናምናለን። የሚቀረው ብቸኛ ነገር ጆሴፍ ኮኒን መፈለግ ይመስለኛል። እንደዚህ ዐይነቱን እገዛ የምናደርገው ለአህጉሪቷና ለሕዝቡ ስንል ነው። የአህጉሪቱ ወቅታዊ የጸጥታ ችግር የናይጄሪያው አሸባሪ ቡድን ቦኮ ሀራም መሆኑን የአፍሪካ ህብረት አመልክቷል። በቅርቡ በአዲስ አበባ የተሰባሰቡት የአህጉሪቱ መሪዎችም ከተለያዩ ሀገራት የተውጣጣ 7500 ኃይል እንዲሰማራ ወስነዋል። ስለዚሁ የተጠየቁት የአፍሪኮም ወታደራዊ እርምጃ ምክትል አዛዥ ዩናይትድ ስቴትስ ሀሳቡን እንደምትደግፍና የበኩሏን እንደምታደርግ አስታውቀዋል። ከናይጄሪያ መንግስት ጋር የቀጠለና የተቀናጀ ስራ እየሰራን ነው። መረጃ እንሰጣለን። ስልጠናም ተሰጥቷቸዋል። ለተወሰኑ ክፍሎችና ድርጅቶች አራት የጦር ህዋሶች አሉን። በሚፈለጉበት መንገድ ለመርዳትም ዝግጁ ናቸው። ህብረ ብሔራዊ የሆነ የጦር ግብረ ኃይል ለማሰማራትም በአፍሪካ ሀገሮች፣ በአጎራባች ሀገሮችና በናይጄሪያ በራሷ ጭምር የተያዘውን እቅድም እንደግፋለን። ስልጠና እንቅስቃሴና የተለያዩ አቅርቦቶችንም በተመለከተ በሚፈለጉበት መንገድ ለመርዳት ዝግጁ ናቸው። እናም አፍሪኮም አህጉሪቱ የሚያጋጥሟትን የጸጥታ ችግሮች በተመለከተ ድጋፍ ሲያደርግ መቆየቱን፣ ወደፊትም እንደሚቀጥል ጄኔራሉ አስታውቀዋል። ዝርዝር ዘገባውን ሰሞኑን እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ጀርመን ስቱትጋርት። ቀጣዩ ዘገባ ደግሞ በኢቦላ ወረርሽኝ ላይ የተካሄደውን የዩናይትድ ስቴትስ ጥረት ይመለከታል። በምዕራብ አፍሪካ ውስጥ ተመድበው የኢቦላ ወረርሽኝን በመዋጋት ላይ ያሉት ወደ 1300 የሚጠጉ የአሜሪካውያን ወታደሮች በሙሉ ወደ አገራቸው እንደሚመለሱ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አስታውቀዋል። ወረርሽኙ በተሰራጨባቸው አገሮች የሚገኘው የህሙማን ቁጥርም ማሽቆልቆሉ፣ ሚስጥሩ የዩናይትድ ስቴትስ ጥረት ስኬት ነው ይላል የሁዋይት ሐውስ ገለጣ። የቪኦኤ ዋይት ሐውስ ዘጋቢ አርዱ ፓርዴ የሚከተለውን ዘግቧል። አቀርበዋለሁ። ወረርሽኙ ወደ ከፍተኛ ደረጃ በደረሰበት ወቅት 2800 የሚሆኑ የዩናይትድ ስቴትስ ወታደሮች ናቸው ምዕራብ አፍሪካ ውስጥ የተሰማሩት። ያኔ ህመሙ በሴራሊዮን በጊኒና በላይቤሪያ ከ9000 ህይወት በላይ ቀጭቶ ነበር። አሁን በተለይም ፕሬዚዳንት ባራክ ኦባማ ወረርሽኙን ለመክታት አሜሪካውያን ወታደሮችን ካሰማሩ ከአምስት ወራት በኋላ እንደ አውሮፓ አቆጣጠር በመጪው ሚያዝያ ሰላሳ ቀን አንድ መቶ ከሚሆኑት በቀር ሁሉም ወታደሮች ወደ አገራቸው እንደሚመለሱ በትናንቱ ዕለት ይፋ አድርገዋል። ተልኳችን አበቃ ወይም አከተመ ለማለት ሳይሆን ሽግግር ማድረጋችንን ለመግለጽ ነው። ህመሙን ለመዋጋት ብሎም ለመግታት ይቻል ዘንድ ምዕራብ አፍሪካ ውስጥ የተመደቡት ወደ ሦስት ሺህ የሚጠጉ ወታደሮቻችን ምስጋና ይድረሳቸውና ሎጂስቲክስ ተቀናጅቷል። የኢቦላ ሕክምና ጣቢያ ተቋቁሟል። ከአንድ ሺህ አምስት መቶ በላይ አፍሪካውያን የጤና ሠራተኞች ሥልጠና አግኝተዋል። ዩናይትድ ስቴትስ በአሁኑ ወቅት ምዕራብ አፍሪካ ውስጥ የተሰማሩ ወታደሮቿን ወደ አገር እየመለሰች ብትሆንም የሲቪል አገልግሎቷን እንደማታቋርጥ ፕሬዚዳንቱ አመልክተዋል የመጀመሪያዎቹ አሜሪካውያን ወደ ምዕራብ አፍሪካ ከተላኩበት ካለፈው አስር ወር ጀምሮ የዩናይትድ ስቴትስ እርዳታ አልተቋረጠም። ዓለም አቀፉን ማኅበረሰብ ከማስተባበር አንስቶ ህመሙ ያለባቸው ሰዎች ከሌሎች ጋር እንዳይገናኙ እስከ ማድረግና ህመሙ ያለበት ሰው ሲሞት ጤነኞች እንዳይበክሉ አስተማማኝ የቀብር ሥነ ሥርዓት እንዲፈጸም እስከ መርዳት የማይናቅ አስተዋጽኦ አድርጋለች። በአሁኑ ወቅት በክልሉ የሚገኘው አዳዲስ የህሙማን ቁጥር ባለፈው ጥቅምት ወር በሳምንት አንድ ሺህ የነበረው ዛሬ በሳምንት ወደ አንድ መቶ ሀምሳ ወርዷል ብለዋል ፕሬዚዳንት ኦባማ። ግባችን ምንም ታማሚ እንዳይኖር ነው። ምክንያቱም አንድ የኢቦላ ታማሚ እስካለ ድረስ አደጋው አለ፣ ስርጭቱም ይቀጥላል ማለት ነው። እያንዳንዱ ህመምተኛ በቶሎ ካልታከመ እንደ ቤንዚን አቀጣጣይ ነው ያሰራጫል። ይህ የፕሬዝዳንት ባራክ ኦባማ መልእክት በዚሁ ሳምንት ውስጥ በዶክተር ዴቪድ ናባሮም ተስተጋብቷል። ዶክተር ናባሮ ማለት በኢቦላ ጉዳይ የዩናይትድ ስቴትስ ልዩ ብሔራዊ ልዑክ ናቸው። ወረርሽኙ ዛሬም ቢሆን ከፍተኛ ስጋት እንደ ደቀነ ነው እና ማንም ሰው ከኢቦላ ጋር አብሮ መኖር ብሎ ነገር እንደማያስብ ተስፋ አደርጋለሁ። ህመሙን ጨርሶ ከማጥፋትና የህመምተኛውን ቁጥር ወደ ዜሮ ከማውረድ ባሻገር በወረርሽኙ የተጎዱ አገሮች ኢኮኖሚያቸውን መገንባትና የጤና ጥበቃ ይዞታቸውን ማሻሻል ይጠበቅባቸዋል ሲሉ ዶክተር ዴቪድ ናባሮ አሳስበዋል። ወደ መጨረሻው ቅንብር እናልፋለን። የትናንቱ ተከታይ ነው። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለፓርላማቸው ባደረጉት ንግግር የኤርትራ መንግስት የአካባቢውን ሰላም በማደፍረስ ላይ ነው ብለዋል። ጠቅላይ ሚኒስትሩ በሳምንቱ ማብቂያ ጅቡቲን በጎበኙበት ወቅት የጅቡቲው ፕሬዚዳንት ኢስማኤል ኦማር ጊሌም በኤርትራ ላይ ተመሳሳይ ክስ አሰምተዋል። ለመሆኑ ኤርትራ ምን ትላለች? በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮም ይናገራሉ። ያናገራቸው ሰሎሞን አባተ ነው። የትናንት ተከታይ ነው። ከአምባሳደርን እንጀምራለን። በጽሁፍ እንዳቀረብኩት ዋናው ነገር የኔ መልእክትም ከምጣኔ ሀብታዊ ውህደት ወደ ፖለቲካዊ ውህደት መሸጋገር አለባቸው። ጊዜው አሁን ነው። ከሚር አንጻር ነው የጻፍኩት ጽሁፉን። ይህም ያልኩበት ምክንያት ምንድን ነው? በጅቡቲ መንግስት አሁን በቅርቡ ብቻ ሳይሆን የዛሬ አስራ ሰባት ዓመትም ከኢትዮጵያ ጋር ለመዋሀድ ጠይቀው ነበር። አንድ ህዝብ፣ አንድ የጂኦግራፊና የታሪክ አቀማመጥ በብዙ ረገድም የተቆራኘ ስለሆነ የህዝቡ ፈቃድ ከሆነ የሁለቱም ህዝቦች ፈቃድ ከሆነ አንድ ማንሆንበት ምክንያት የለንም ብለው ነበር እና እኔ ደግሞ በኢትዮጵያ በኩል ምንም እንኳን በግልጽ ወይም በይፋ የተነገረ ባይኖርም ብዙ ትብብሮች ሲካሄዱ ስለቆዩ በተለይ ባለፉት ሶስት አራት ዓመታት ውህደቱ አፋጥኖ ሁለቱን ሀገሮች አንድ ማድረግ አለብን የሚል መልእክት ለማስተላለፍ ነው። ዋናው ጥቅሙ ደግሞ ሁለቱ ይጠቀማሉ ሀገሮቹ። አንደኛ ጅቡቲ በጣም ይጠቀማል፣ ምክንያቱም ኢትዮጵያ ውስጥ ያሉ ጸጋዎች ጅቡቲ ውስጥ የሉም። ውሃ ሳይቀር እንኳን ከኢትዮጵያ ነው የምታገኘው ጅቡቲ። ኢትዮጵያ ደግሞ በዋናነት የባህር ፖርት ይመራታል ማለት ነው። ዋናው እሱ ነው። በተለይም በጅቡቲ በኩል ከዚህ በፊትም አሁንም በቅርቡም ተናግረው ነበረ የጅቡቲ መሪ እስማኤል ዑመር ጅቡቲ በተለይም ከኢትዮጵያ ጋር መዋሃድ የምትፈልግበት ምክንያት ምን ይመስሎታል? ብዙ ነጥቦች ማንሳት ይቻላል። ይሄንን አስመልክቶ ዋናው የሚመስለኝ ግን እኔም በጽሑፉ ያሰመርኩበት ጉዳይ ነው። ይሄ አንደኛ አንድ ሕዝብ ነው። የጅቡቲ ሕዝብ አፋርና ኢሳ ኢሳ ሶማሊ ናቸው። እነዚህ ሁለቱ ደግሞ ኢትዮጵያ ውስጥ አሉ። እርስ በራሳቸው ይገናኛሉ፣ ይጋባሉ። ለምሳሌ ወደ ሰሜን አካባቢ ያለው ሕዝብ ወይም ወደ መሀል ሀገር ያለው ሕዝብ ላይገነዘበው ይችላል። እነሱ ግን አንድ ላይ ነው የሚኖሩት። በንግድ ብቻ ሳይሆን በተለያየ መንገድ ቋንቋቸው አንድ ነው፣ ባህላቸው አንድ ነው፣ ሁሉም ነገር አንድ ነው። ከዚህ በተጨማሪ እስማኤል ዑማር ጋር ተወልደው ያደጉት ድሬዳዋ ነው። አማርኛም አቀላጥፈው ነው የሚናገሩት። ስለዚህ እንደ ኢትዮጵያዊም የኢትዮጵያም የኢትዮጵያ ስሜትም ያላቸው ነው የሚመስለው እና አንድ መሆን አለብን ሲሉ አንድ ነን እንዲያውም በጽሑፍ ላይ ያቀረቡት የኢትዮጵያን እና የጅቡቲ ህዝቦች ፍላጎት ከሆነ ውህደቱን ተግባራዊ ማድረግ አለብን አሉ። ይህም ያሉበት ምክንያት የባቡር መስመር ሳይዘረጋ በፊት ድሮ ድሮ በፊት ኢትዮጵያና ጅቡቲ ህዝቦች የተቆራኙ ናቸው አሉ። ሁለቱ ሀገሮች ሽርክ ናቸው፣ ያልተባበሩበትም ዘርፍ የለም። በኢትዮጵያና በጅቡቲ መካከል ልዩነት አይሰማንም። ከዚህ የበለጠ እንግዲህ የውህደት ፍላጎት ሊኖር የሚችለው አይመስለኝም። እኔ ሳየው ይሄ በመሪው በኩል የተነገረ ነው። መሪው ደግሞ ሌላም ሰው የሚያውቃቸው ነግሮኛል፣ እንደዚህ ድሬዳዋን እንደነበሩ አማርኛም በሚገባ እንደሚያውቁ ከዛ ከዛ የተነሳ እስማኤል ኦማር ገሌ ከሌላው የጅቡቲ ህዝብ የተሻለ ዝንባሌ ሊኖራቸው ይችላል፣ ወደ ኢትዮጵያ። ሌላው የጅቡቲ ህዝብስ እንዴት ነው የሚያየው ይህን ጉዳይ? በመሪነት ደረጃ ስላነሱት ነው እንጂ ቀደም ብዬ እንደጠቀስኩት ህዝቡ አንድ ህዝብ ነው። የጋብቻ ግንኙነት ሳይቀር ይደረጋል በየጊዜው። ከድሬዳዋ ወደ ጅቡቲ መሄድ ማለት ከአንድ ኢትዮጵያ መሬት ወደ ሌላ ኢትዮጵያ አካባቢ የሚሄድ አድርጎ ነው የሚያዩት እነሱ። አፋሮቹም እንደዛ ናቸው። ኢሳዎቹ ይበዛሉ በብዛት በህዝብ ካየ ነው ጅቡቲ ውስጥ። ግን አፋሮቹ ደግሞ ከእኛው ከኢትዮጵያውያን አፋሮች ጋር ሁሉም ጊዜም ግንኙነት አላቸው። ቋንቋቸው አንዱ ስለሆነ ለአመራሩ፣ ለፖለቲካ አመራር ብቻ ሳይሆን ለህዝቡ ይህን ያህል አዲስ ነገር የሚሆን አይመስለኝም። ስለዚህ የህዝቡን ፍላጎት አለ ለማለት ያህል ነው። በቀደም የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ከጋዜጠኞች ጋር ባደረጉት ጋዜጣ ጉባኤ ሲናገሩ የጅቡቲ ተወላጆች በኢትዮጵያ ለየት ያለ ቦታ እንዲኖራቸው ተደርጎ እንደሚታሰብና እንደዛም እንደሚታይ ሲገልጹ፣ ለምሳሌ የጅቡቲ ተወላጆች ኢትዮጵያ ውስጥ ቤት መስራት መሬት አግኝተው ማለት ነው እንግዲህ ቤት መስራት ይችላሉ የሚል አነጋገር ሰንዝረው ነበር። እና እንግዲህ እስከዚህ ድረስ የደረሰ ይመስላል ግንኙነታቸው። እስቲ አሁን ወደ ፖለቲካ ውህደት ከመሄዳችን በፊት። የኢኮኖሚ ውህደት ሲባል በምን ላይ የተመሰረተ ይሆናል? መልካም እንግዲህ እኔም ሰምቻለሁ። አሁን የጠቀሽውን ጥያቄ ተነስቶ አንድ ጋዜጠኛ ነበር የጠየቃቸው ውህደቱን አስመልክቶ እና ለጅቡቲ ሕዝብ ልዩ ፕሮቪዥን እንዳለ መሬትና ቤት መስራት መሬት መያዝ እንደሚችል ወዘተ ወዘተ። መጣኔ ሀብታዊ ውህደት፣ የኢኮኖሚ ውህደት በብዙ ረገድ እየተቀላጠፈ ነው ያለው ምክንያቱም ባቡሩም አሁን የባቡር ስጋታ አዲሱ ማለት ነው የድሮ ፈርሶ አዲሱ የሚሰራው ያለው ሁለቱንም ሀገሮች በደንብ የሚያገናኝ ይሆናል። የንግዱ ኢትዮጵያ ጠቅላላ ብዙ ወደ ውጭም ከውጭ የምታስመጣው በጅቡቲ በኩል ነው። ጅቡቲም ቀደም ብዬ እንደጠቀስኩት ብዙ ጸጋዎች ያላት ሀገር አይደለችም። በጣም አነስተኛ ነው ጅቡቲ አንደኛ። ሁለተኛ ህዝቡ በጣም ትንሽ ነው፣ ስምንት መቶ አስር ሺህ ብቻ ነው። ከዚሁ ከስምንት መቶ አስር ሺህ ህዝብ ሶስት አራተኛ ጅቡቲ ከተማ ነው ውስጥ ነው የሚኖረው። በንግድና በፒል በሌልዩ መን የተሰማሩ ናቸው እና እነሱ ኑሯቸውም ሁሉን ነገር የሚያደርጉት ከኢትዮጵያ ናቸው። ኔ ወደ ድሬዳዋ ወደ ሀረር እየሄዱ ይነግዳሉ፣ ይንቀሳቀሳሉ። ነጻም ናቸው፣ እንዳፈለጉ መንቀሳቀስ ይችላሉ። በቅርቡም እንዳየነው ውሃ እንደ ነጻ እንዲሰጣቸው ተደርጓል በኢትዮጵያ መንግስት። ለዛም ጥያቄ ቀርቦላቸው ነበር። ኢትዮጵያ የፖለቲካ አመራሮች ምክንያቱም በተለይ በውጭ ያለው ሰው ትንሽ እንጫጭቶ ነበር። ለምንድን ነው በነጻ የሚሰጠው ውሃ ወዘተ የሚል ። ግን ውሃ መስጠት የፖለቲካ ጥቅም ለኢትዮጵያ ይኖረዋል የሚል መስጠት ሰጥቶ ነበር በጊዜው በውጭ ጉዳይ ሚኒስትሩ ማለት ነው። እና በብዙ ረገድ ሳይሆን የኢትዮጵያ መንግስት በይፋ ባይናገርም ቅሉ በብዙ ረገድ በኢኮኖሚ ተቆራኝተዋል ጅቡቲና ኢትዮጵያ በብዙ ረገድ። ስለዚህ ውህደቱ በቀላሉ ሊመጣ የሚችል ይመስለኛል፣ የፖለቲካ ውህደት ነው የምለው ይሄ የኢኮኖሚ ውህደታቸው ወደ ፖለቲካ ውህደት ካደገ ከዛ ከፖለቲካ ውህደት ሁለቱ አገሮች የሚያገኙት ጥቅም ምንድን ነው? ሁለተኛ ደግሞ በምን መልክ ነው ሊዋሀዱም ወይ ሊዋቀሩ የሚችሉት? በከንትኑ ልንመልሱ ነው የሚሻለው። ከሁለተኛው ጥያቄው በምን ረገድ ነው የሚለው እሱ ትንሽ ጥንቃቄ የሚያስፈልገው ነው። ምክንያቱም እኔ በጽሁፌም እንዳስቀመጥኩት በአንድ ጊዜ በአንድ አፍታ መዋሀድ አይቻልም። በሁለቱም ህዝብ እና በሁለቱም መንግስት ፍላጎት ቢኖርም ቅሉ ዝም ብሎ መዋሃድ አይቻልም። እና ጊዜው አይቶ በደረጃ በደረጃ በምን መልክ ደግሞ መዋሃድ እንዳለባቸው መጀመሪያ የባህል ለውጥ ቢደረግ፣ የሁለቱ ህዝቦች፣ የሁለቱ ምሁራን፣ የሁለቱ የተለያዩ ድርጅቶች ይህን ይህን ለውጥ ከተደረገ በኋላ ምን አይነቱ ውህደት ያስፈልገናል ብሎ ውይይትም ቢካሄድ በጣም ጥሩ ይመስለኛል። ኮንፌዴሬሽን ሊሆን ይችላል። የኢኮኖሚ ውህደት ብቻም ሊሆን ይችላል። ይሄ እንግዲህ የሚወሰነው በኋላ ነው። አሁን በአንድ አፍታ በአንድ ሌሊት የሚሆን ነገር አይደለም። ወደዛ ለመሄድ ብዙ ነገሮች መሰራት አለባቸው። መጀመሪያ ህዝቡንም ማዘጋጀት ያስፈልጋል። ውህደት ሲባል ደግሞ የፈለገውን ይሁን አንዳንድ ጥያቄዎች ይነሳሉ። ለምሳሌ አንድ ገንዘብ ነው የሚጠቀመው ህዝቡ ምንድን ነው ሁለት ገንዘብ ነው የሚጠቀመው? ወይስ የጋራ ፓርላማ ይኖረዋል አይኖረውም? ብዙ ነገር ሊነሳ ይችላል። ይሄ እንግዲህ ቅድም እንደጠቀስኩት በተለይም ምሁራን ወረቱ ጥናት አድርገው ለህዝብ አቅርበው ህዝቡም እንዲወያይበት ከተደረገ በኋላ በጣም ተጨምቆ ምን ብሎ ነው መደረግ ያለበት ነው ብለው አድማጮች ፕሮግራማችንን እያገባደድን ነው። ባሉን ጥቂት ደቂቃዎች የሚከተለው ሙዚቃ እያደመጣችሁ እንድትቆዩ ጋብዛለሁ። ፍቅርሽ ተይዘው ልቤ ደጅ ፍቅሽ ተይዞ ልቤ ደጅ ጠና እንድታናግሬው ፈልጎ እዚያ ማዶ ከገደሉ ስር ውሃ ይመስላል። እናቷ ረገመችኝ፣ አባቷ ረገመኝ ብቻዬን መኝታ dai dai dai dai dai dai dai dai dai dai dai dai dai dai dai dai

la the tum do wah wah wah wah wah wah ከምሽቱ አንድ እስካሁን አንድ ተኩል በ1431 መካከለኛ መንገድ የሚያቀርበውን የዛሬውን ፕሮግራም ዚህ ላይ ያበቃ። በዚህ ልዩ ፕሮግራም ሰኞ ነው የምንገናኘው። ዛሬ በሶስት ሰዓት ግን አሁን አብሮኝ ያለው ንጉሡ ታምሬ የሶስት ሰዓቱን ፕሮግራም እየመራ የመልሶ ይመጣል። በእኔ በኩል ደህና እምሹ Thank